ጤና ስጥልን፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቢ መሰናደው ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል እናስታወቃችሁ። ሁሉም በዚህ የሶስተኛ ቀን አስመልክተው እንግዲህ አጠቃላይ ሙስሊምም ክርስቲያንም አብሮ ታድሞ በዚህ ሁኔታ ደስ በሚል ሁኔታ አብሮ ተካፍሎ ተገኝቷል። በጣም ደስ የሚል ድባብ ነበረውና እንደዚሁ ሕብረተሰብ አብሮ ተቻችለው መኖሩ በጣም ስታየው በጣም ደስ ይላል። እንግዲህ እኛ ድሬዳዋ እንደዚህ ነው፣ ዘር አንጠያየቅም። የድሬዳዋ ኢፍጣርን በተመለከተ ከተሰናዳው ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በምሽቱ የሚቀርብ ይሆናል። ሌሎች መሰናዶችም አሉን። የኑሮ ውድነቱን እንዲሁም ደግሞ የአባ ገበያ ገበሬዎችንም ቅሬታና ስጋትን በተመለከተም ዘገባዎች አሉ። ሌሎች ጥንቅሮችንም ይዘናል። ምሽቱን መሰናዳውን በምራት አብራችን ቆዩ። የደን ገረመሆነ ንጉሱ ታምሬ በድምፅና ምስል ምህንድስናው ከአሜሪካ ድምፅ የዲጂታልነት ስቱዲዮ ባለሙያዎች ጋር በመሆን አብሮኛለን። እናንተ ማብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የድሬዳዋ ከተማ በጎ ፈቃደኞች ያዘጋጁት የጎዳና ላይ ኢፍጣር በለገሀሬ አደባባይ ተካሂዷል። በሺዎች የሚቆጠሩ ምዕመናን በአደባባዩ ተገኝተው የኢፍጣርና የስግደት ስነስርዓትንም አከናውነዋል። ምዕመናኑ በዝግጅቱ ደስተኛ መሆናቸውን ሲገልጹ፣ የከተማዋ ከንቲማም በጎ ፈቃደኞቹን አመስግነዋል። አዲስ ቸኮል ተጨማሪ ያለው። በእስልምና እምነት ተከታዮች ዘንድ ቅዱስ ወር በሆነው ረመዳን የሚፈጸመው ጾም በተጀመረ በሶስተኛው ቀን የድሬዷ በጎ ፈቃደኞች ያዘጋጁት የጾም ፍቺ ወይም ኢፍጣር ስነ ስርዓት በከተማ ለጋራ አደባባይ ተካሂዷል። በጎ ፈቃደኞቹ ከከተማ ሁሉም ሰፈሮች፣ ከተለያዩ መስጅዶች ጀማዎች፣ እንዲሁም የፌዴራል ስራ ሚኒስቴር ከመደባቸው ተሳታፊዎች የተውጣጡ ናቸው። በዝግጅቱ የተሳተፉ በጎ ፈቃደኞች የመስገጃ ቦታውን ከማጽዳት ጀምሮ ልዩ ልዩ ስራዎችን እንደሰሩ ይናገራሉ። ሰጋት ሾ እባላለሁ። የቀበሌ ዜሮ ሶስት የከዚራ ነዋሪ ነኝ። ያው እንግዲህ እንደሚታወቀው በዚህ ሰዓት የክርስቲያኖች የአብይ ጾምና የእስልምና እምነት ተከታዮች የረመዳን ጾም ነው። ስለሆነ በወንድም አማቾቻችንን የእኛን በእምነት የማይመስሉን ግን የእኛ ወንድሞች የሆኑትን የረመዳንን ጾም ምክንያት በማድረግ አፍጥር ለማድረግ ከእነሱ ጋር አብረን ለማፍጠር ነው እዚህ የተገኘሁት። እንግዲህ መጀመሪያ ቅድም ስንመጣ አጸዳን፣ መጀመሪያ ያው ሲሰግዱ ጥሩ ቦታ ላይ እንዲሰግዱ በማሰብ ከዛ ደግሞ ለአፍጥር ሰዓት የሚበሉ ምግቦችን ሳምቡሳ፣ ቴምር፣ ሀብሀብ፣ ሙዝ ምናምን ከሚጠጡ ነገሮች ደግሞ ጁስ ምናምን አዘጋጀን፣ ከዛ አቀረብንላቸው ማለት ስሜ ባህር ቶፊቅ ይባላል።

ስሜ አህመድ አብደላ ቃስም ይባላለሁ። የድሬዳዋ ነዋሪ ሳቢያን ቀበሌ ነኝ። በጣም ያው እኔ ስከታተል ነበርኩኝና ያው በአጠቃላይ በኮሚቴ ውስጥ ባልነበርም ከዚህ በፊትም ድሬዳዋ የምትታወቀው በተለይ በአጠቃላይ ብሔር ብሔረሰቦች ተቻችለው የሚኖርባት ከተማ ናት። ትንሿ ኢትዮጵያ ማለት እንችላለን። በእርግጥ ሁሉም በዚህ የሶስተኛ ቀን አስመልክተው እንግዲህ አጠቃላይ ሙስሊምም ክርስቲያንም አብሮ ታድሞ በዚህ ሁኔታ ደስ በሚል ሁኔታ አብሮ ተካፍሎ ተገኝቷል። በጣም ደስ የሚል ድባብ ነበረውና እንደዚሁ ኅብረተሰብ አብሮ ተቻችለው መኖሩ በጣም ስታየው በጣም ደስ ይላል። እንግዲህ እኛ ድሬዳዋ እንደዚህ ነው። ዘራ እንተያየቅም አብረን ኖረን ያው ሁሉም ነገር አብረን እናሳልፋለን። በበዓልም ሰዓትም እንደዚሁ ብዙ ነገር አብረን እንትን እናደርጋለን ማለት ነው። አብሮ ነው ሁሉም አብሮ ነው ያዘጋጁት። የጎዳና ላይ ኢፍጣር ከቅርብ አመታት ወዲህ በሀገራችን እየተዘወተረ ያለ የአደባባይ የጋራ ጽሁፍችን ስርአት ሲሆን በድሬዳዋም ላለፉት ሶስት አመታት ሲከናወን ቆይቷል። ከዚህም አስቀድሞ ግን የእስልምና እምነት ተከታዮች በየመኖሪያ ቤታቸው በዚያራና ቶሮራ ከሙስሊምና ክርስቲያን ወዳጆቻቸው ጋር የኢፍጣር ምሽቱን በአንድነት የማሳለፍ ነባር ልምድ እንዳላቸው ይነገራል። በተለይ በባህላችን ክርስቲያን የሚሆን ሙስሊም እንግዲህ በጾም ሰዓት ዚያራ የሚባላለ ሰው በጣም በጾም ሰዓት ሄዶ ዚያራ ያደርጋል። ዘመዶቹን ይጠይቃል። ጎረቤቶቹን ይጠይቃል። እንደዚሁም ሙስሊሞችም ክርስቲያኖቹም ጋር ሄዶ ዚያራ ያደርጋል። ያው እንኳን ደረሳችሁ የተባባሉ ዚያራ የሚያሳልፉበትና አቶ ወረራ የሚያደርጉበት ባህልም አለ። የኢፍጣር መርሃ ግብሩ ላይ ተሳትፈው ወደ የሰፈራቸው ሲመለሱ ያገኘናቸው ምእመናን በዝግጅቱ መደሰታቸውን ገልጸውልናል። በጣም ደስ ይላል። ደግሞ ደስ ከሚለው ነገር አዛን ተብሎ እዚህ ቦታ ላይ አዛን ተብሎ አያውቅም። አዛን ተብሎ ፏ ነበር። በቃ እዚህ ላይ እንደዛ ተሰባስ ተሰባስበን ሰግደናል። ይህም ደስ ይላል። ነሽዳዎቹም ነሽዳዎችን ሁሉ ደስ ይላል። እዚህ ዛሬ አዳዲስ የምንወዳቸውን ነሽዳዎቻችን ሁሉ አይተናል። በጣም ደስ የሚል ፕሮግራም ነበረ። በጣም ደስ ይላል ከሚለው በላይ በጣም ደስ የሚል ቀን ነበረ። ከንቲባ ከድርጅዋርም በጎ ፈቃደኞችን አመስግነዋል። የረመዳን ጾም ምክንያት በማድረግ የመጀመሪያው ቀን እዚህ ተገናኝተናል። ለአፍጥር ነው የተገናኘ ነው። በተለይ ይህንን መድረክ ላዘጋጃችሁት ወጣቶች፣ በጎ ፈቃዶች፣ ጀማዎች አላህ ሚንዳችሁን ይክፈላችሁ። በረመዳን ወር አጋማሽ ላይም በርካቶች የሚሳተፉበትና የሚረዱበት ሰፊ አደባባይ ኢፍጣር ስርዓት እንደሚከናወንም ከንቲባ ከድር አስታውቀዋል። አቅም ያላቸው በጎ ፈቃደኞች ሁሉ ለችግረኞች አልባሳትና ምግቦችን ይዘው እንዲመጡም ከወዲሁ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የአውሮፓ ህብረት ከኢትዮጵያ የሚላክ የአበባ ምርት የእሳት ራት ከሚባለው ተባይ የጸዳ መሆኑን ለማረጋገጥ የናሙና መጠኑን በመጨመር ፍተሻና ቁጥጥር ለማድረግ መወሰኑ የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የአውሮፓ ህብረት ቀደም ሲል ከኢትዮጵያ ከሚላከው የአበባ ምርት አምስት ከመቶ ናሙና በመውሰድ ፍተሻ ሲያደርግ መቆየቱን አውስተዋል። ከሁለት ወር በኋላ የናሙናውን መጠን ወደ 25 ከመቶ ለማሳደግ መወሰኑንም ተናግረዋል። ሁኔታው መሻሻል ካላሳየ ህብረቱ የአበባ ምርቱን እስከ ማገድ ሊደርስ ይችላል የሚሉት ዋና ዲሬክተሩ፣ ይህም የሀገሪቱን ኢኮኖሚ እንደሚጎዳ አመልክተዋል። የአበባ ምርት ጥገኛ የሆነው የእሳት ራት እየተባለ የሚጠራው ተባይ በአውሮፓ እንደ ብርቱካንና መንደሪን የመሳሰሉ ፍራፍሬዎችን እንደሚያጠቃ ታውቋል። ይህን ችግር በጥናት አረጋግጧል የተባለው የአውሮፓ ህብረትም ከኢትዮጵያና ከኬንያ የሚገቡ የአበባ ምርቶች ከተባዩ ነፃ ለመሆናቸው ፍተሻና ቁጥጥር እንዲደረግባቸው መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ተናግረዋል። ይህ ጉዳይ በተገቢ ቁጥጥር ካልተደረገ ኤክስፖርቱ ላይ አሉታዊ ተጽዕኖ ስለሚያሳርፍ ሰፊ ስራዎች እንዲሰሩ የአውሮፓ ህብረት ማሳሰቢያ ሰጥቷል። ንግዱን የማቋረጥ ፍላጎት የላቸው። ይሁንና የአውሮፓ ህብረት ኮሚሽን ቮት አድርጓል። በዚህ መሰረት እንግዲህ ከአምስት ፐርሰንት ዲስትሪክሽን ወደ ሀያ አምስት ፐርሰንት ዲስትሪክሽን እንዲያድግ ውሳኔ የተወስኗል ማለት ነው። ይህን መቀየር አይቻልም። መቀየር የሚቻለው ከኢትዮጵያ የሚሄዱት አበባዎች እንቁላሉንም ሆነ ሌሎች የተባዩን ምልክቶች ይዘው እንዳይሄዱ ማድረግ ላይ መረባረብ ነው የሚያስፈልገው። እንደተገለጸልን ከሆነ እንግዲህ አዝማሚያውን የሚያው የመቀነስ አዝማሚያው መቀጠል ከቻለ ከሀያ አምስት ፐርሰንት ኢንስፔክሽን መጠን ሊቀነስ ይችላል። የተባዩ ኢንተርሰፕሽን የመጨመር አዝማሚያ ካሳየ የኢንስፔክሽን ለበሉ እንግዲህ ከተወሰነው ከሀያ አምስት ፐርሰንት እስከ መቶ ፐርሰንት ሊሄድ ይችላል። መሻሻል ካልቻለ ወደ ባን እንደሚሄዱ ወይም ደግሞ ከኢትዮጵያ ኤክስፖርት መከልከል ደረጃ ሊደርስ የሚችል ውሳኔ እንደሚያሳልፍ ባለፉ፣ በግልጽ አሳውቀውናል። በአውሮፓ ህብረት ፍተሻና ቁጥጥር የሚደረግበት የአበባ ናሙና መጠን ከአምስት ከመቶ ወደ ሀያ አምስት ከመቶ ማደጉንና ይህም ከሁለት ወራት በኋላ ተፈጻሚ እንደሚሆን ዋና ዲሬክተሩ ጠቁመዋል። ወደ አውሮፓ የሚላከው አበባ ከተከላው ጀምሮ እስከ ማጓጓዝ ድረስ ከተባዩ የጸዳ እንዲሆን ካልተሰራ በውጪ ንግድ ላይ ተጽዕኖ ይፈጥራል ሲሉም ስጋታቸውን ገልጸዋል። ትልቁ ነገር ተባዩ ከእንቁላሉ ጀምሮ ከኢትዮጵያ ቦርደር እንዳይወጣ ማድረግ መቻል አለብን። እያንዳንዱ እርሻ ላይ የሰልፍ ፖሊሲንግ ስራ መሰራት መቻል አለበት። የተቀናጀ ጥረት ይፈልጋል። ያ ካልሆነ ግን ከሰባ አምስት ፐርሰንት በላይ የሚሆነው ኢትዮጵያ አበባ ወደ አውሮፓ ህብረት ሀገራት ነው የሚላከው። ከዚህ በተጨማሪ እንግዲህ ከቡና ቀጥሎ ሁለተኛው ከፍተኛ ውጭ ምንዛሬ የሚያመነጭ ዘርፍ ነው ለሀገራችን። ስለዚህ ሰባ አምስት ከመቶ የሚሆነውን የኤክስፖርት መዳረሻ ማግኘት ካልቻልን ትልቅ አሉታዊ ተጽዕኖ ነው ኢኮኖሚው ላይ ይኖረዋል ማለት ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአበባ አምራቹ አቶ ዘውዱ መለሰ በበኩላቸው በአውሮፓ ህብረት የምርመራ ማዕከል የሚፈተሸው የናሙና መጠን መጨመር በራሱ በውጪ ንግድ ላይ ተጽዕኖ አለው ይላሉ። የምርት መዘግየት፣ ለገበያ መዘግየት፣ ቀጥሎ ደግሞ ምርቱ ላይ የሚተሰኖ ጥራት ጉድለት ላይመጠን መጉላላት የመፍጠር ነገር ይኖራል። ቀጥሎ ደግሞ በጣም የጨመረ ተመጣ ምርቱ እንዳይላክ ሊያግዱ ይችላሉ ከቁጣቸው ውጭ ነው ብለው ካሰቡ ተባዩ አስቸጋሪ ባህሪ እንዳለው የገለጹት አቶ ዘውዱ መለሰ እንደዚያም ሆኖ ችግሩን ለመከላከል ተግባራዊ እንቅስቃሴ መጀመሩን ጠቁመዋል። የመጀመሪያው መለየት ነው። እሺ፣ ተባይ እንዴት ነው? ሕይወት ኡደቷ እንዴት ነው? በመቼ ጊዜ ብትከሰተው ምንድንምች ሁኔታ የሚለውን እና ደግሞ ከሌሎቹ በምንድን ነው ተመሳሳይ የሆኑ ተባዮች አሉ፣ ዚች ሳታት ለምላፍ ማ ነው ምንድን ነው ለየት የሚያደረጋል የሚለውን ነገር በሴከሩ ደረጃ አወነት መፍጠር ነው። ግንዛቤ ተፈጥሯል። እሱ መለየት ከተቻለ በኋላ ቀጥሎ ያለው የሞኒተሪንግ ስራዎችን ከተጨረሰ በኋላ እነዛ ነገር ይህን ነገር እንዳይመጣ ወይም ደግሞ ካለም ቁጥጥር በማድረግ ከፋርም ደረ ሌቨል እንዳይሄድ ማድረግ ነው ዋና ዓላማ። የማህበሩ ዋና ዲሬክተር አቶ ቴዎድሮስ ዘውዴም ማህበሩ ከመንግስት ጋር በመተባበር ችግሩን ለመከላከል የሚያስችሉ ልዩ ልዩ እንቅስቃሴዎችን እያደረገ እንደሚገኝ አስታውቀዋል። እንግዲህ ማህበሩ አስር ሺህ ሰራተኞች አሰልጥኗል። በቀጣይም በሚቀጥሉት ሳምንታት አስር ሺህ ሰራተኞች ተጨማሪ ሰራተኞች ለማሰልጠን ዝግጅት እያደረገ ነው የሚገኘው። የኢትዮጵያ ግብርና ባለስልጣንም ኤርፖርት ያለውን ኢንስፔክሽን እንደሚያጠናክር ኩባንያዎቹን እየለየ ተጨማሪ ምርመራ እንደሚያደርግ ስትራክቸር ኦዲት እርሻዎቹም ላይ እንደሚያደርግ በአጽንኦት ሰጥቶ አሳውቋል። ይህ እንግዲህ የመታደግ ጉዳይ ነው። በአውሮፓ ኅብረት የወጣውን ሕግ አክብሮ ለመስራት ግን ሁሉም ባለድርሻ አካላት የበለጠ ርብርብ እንዲያደርጉ ጠይቀዋል። እንግዲህ አብዛኞቹ ኮመርሻል እርሻዎች፣ አበባ እርሻዎች ከስሞል ሆልደር ወይም ከአነስተኛ አርሶ አደሮች አጎራቧቸው ነው የሚሰሩ ናቸው። የኮመርሻል እርሻዎቹ ወይም የአበባ እርሻዎቹ ውስጣቸው ላይ ተባዩን ሊቆጣጠሩ ይችላሉ። ነገር ግን በአነስተኛ አርሶ አደሮችን በኩል ሆስት ፕላንት የሚባሉት ላይ ማኔጅ ካልተደረገ ተባዩን በአጠቃላይ መቆጣጠር ስለማይቻል መንግስት ጠንካራ የሆነ የግብርና ኤክስቴንሽን ሲስተም አለው። ከዛ ጋር ተሰናስሎ ቢሄድ በተለይ የማምረቻ ክለስተሮች አካባቢ ያሉ በክልልም በፌዴራል ሌቨልም በግብርና ሚኒስቴርም በክልል ግብርና ቢሮዎች በኩልም ይህንን ታሳቢ ያደረገ እንቅስቃሴዎች መደረግ ቢችሉ፣ ከኮመርሻል እርሻዎች ወይም ከአበባ እርሻዎች ጋር የተቀናጀ ኢንተርቬንሽን ካለ ተባዩን መቆጣጠር ይቻላል። መንግስት በዚህ በኩል ተገቢውን ትኩረት መስጠት አለበት። በጀት የሚያስፈልጋቸው ጉዳዮች አሉ። እንግዲህ የሴክተሩን ኢምፖርታንስ ታይቶ በጀት ለሚያስፈልጋቸው ጉዳዮች፣ አቅም መገንባት የሚያስፈልጋቸው ጉዳዮች አሉ። የፕሮቶኮል አተገባበር ስትሪክትሊ መሄድ አለበት። እነዚህ ላይ በመንግስት በኩል ትኩረት ተሰጥቶ ቢሰራ የግሉን ዘርፍ እንቅስቃሴ ኮምፕሊመንት ያደርገዋል ወይም ያግዘዋል ብለን እናምናለን። የተሻለ ተፎካካሪ ለመሆን እነዚህ ሬጉሌሽኖች የተሻለ ግንዛቤ ፈጥሮ የተሻለ የማስፈጸም አቅም ፈጥሮ ኮምፕሊየንስ ለበላችንን አሻሽለን መፎካከር ካልቻለን ኢትዮጵያ እንደ ሀገር ተፎካካሪነት ጥያቄ ውስጥ የሚገባ ይሆናል ማለት ነው። የአበባ ምርት ዘርፉ በቀጥታና በተዘዋዋሪ ከ200 ሺህ በላይ ዜጎች ኑሯቸውን የሚመሩበት እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዘገባዎቻችን ይቀጥላሉ። በግጭቶች ጫና የጤፍ ዋጋ በ11 ወራት ከሁለት እጥፍ በላይ መጨመሩን ነዋሪዎችና ዩኤንኦቻ ገለጹ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኦቻ ሮብ ዕለት ይፋ ባደረገው መረጃ በአማራና በኦሮሚያ ክልሎች በቀጠሉት ግጭቶች ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት 11 ወራት ውስጥ አንድ መቶ አምስት በመቶ ፐርሰንት ጨምሯል ሲል አስታውቋል። አስቴር ምስጋናው ዝርዝር ዘገባ አላት። የአሜሪካ ድምጽ ያነጋገራቸው ሸማቾች እንዳመለከቱት በተለይ የጤፍ ዋጋ ባለፈው አንድ ዓመት ጊዜ ውስጥ ከሁለት እጥፍ በላይ ጨምሯል። የሽንኩርትና መሰል መሰረታዊ ፍጆታዎች ዋጋ ከጊዜ ወደ ጊዜ እየናረ መምጣቱን ሸማቾች ተናግረዋል። በኢትዮጵያ በየጊዜው እያሻቀበ በመጣው የኑሮ ውድነት መማረራቸውን ከሚናገሩ የአዲስ አበባ ከተማ ነዋሪዎች መካከል ወይዘሮ ይርጋ ሸዋበረ አንዷ ናቸው። የጤፍ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ሰሞኑን ጤፍ ገዝቼ ነበረ የሚባለው ካምለው ከእጥፍ በላይ ነው የጨመረው ዘንድሮ። ለሰባት ዓመት ያህል እንጀራ እየጋገሩ በመሸጥ እንደሚተዳደሩ የነገሩን የባህር ዳር ከተማ ነዋሪዋ ወይዘሮ ካሳይ ስንታየው የጤፍ ዋጋ በየጊዜው በመጨመሩ በእንጀራ መሸጫ ዋጋ ላይ ጭማሬ ቢያደርጉም ማትረፍ እንዳልቻሉ፣ ይባሱኑ ኑሯቸው ከእጅ ወዳፍ እየሆነ መምጣቱን አመልክተዋል። ኑሮ ውድነት ምን ብናማረውም የምን ምን ብዬ እነግርሻለሁ። በጥፍ ነው የጨመረዋ በጥፍ ከአምስት እና ከስድስት ሺህ ብር አስራ አራት እና አስራ ሶስት መግዛት ማለት ምን ይባላል? እኔ የወረደ ጤፍ ነው በአስራ ሶስት የምገዛ እየወረደ ነው። በቃ ከዚህ ስለማያዋጣኝ ማለት ነው። እንጀራውን አስራ ስድስት ነው የምናስረክብ። ተባራሪ አስራ ስምንት ብይሻል አንደኛ ደረጃ የሚባለው አስራ ስድስት ሰምዘውም የለም ካልታ ሀላዘሻቸው አያመጡትም። አንደኛ ደረጃ እኛም አንጠይቅም። አንደኛ ደረጃ ገዝተሽ እኮ በሀያ ምስር ወረ ራሱ ቢረከቡሽ አይወጣልሽም። ለእለት ያችን የተረፈችውን በልተን እንጨት ገዝተን ያንን የእሱን ዕዳ ዘግተን የባለ ጤፉን ያችን በልተን ለማደር ነው እንጂ ምን ያዋጣል ታስቢያለሽ? ሂሳቡ ሲሰራ ባዶ የለም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ ትላንት ሮቡ ይፋ ያደረገው መረጃ በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ባሳደሩት ጫና ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት አስራ አንድ ወራት ውስጥ በአንድ መቶ አምስት በመቶ መጨመሩን ያሳያል። የኢትዮጵያ የጋራ የገበያ ክትትል እቅድ ወይም ጄኤምኤምአይ ያካሄደውን የዳሰሳ ውጤት መነሻ ያደረገው የማስተባበሪያ ጽህፈት ቤቱ እንደ አውሮፓውያን አቆጣጠር ከጥር እስከ ታህሳስ 2023 ባሉት 11 ወራት ውስጥ የተለያዩ የምግብ ሸቀጦች ከ40 እስከ 400 በመቶ የሚደርስ ጭማሪ ማሳየታቸውን ጠቅሷል። የበቆሎ ዋጋ በ40 በመቶ ሲጨምር፣ የእንሰት መሸጫ ደግሞ በ400 በመቶ ማሻቀቡን አስፍሯል። በአብዛኛው የሀገሪቱ አካባቢዎች ለዕለታዊ የምግብ ፍጆታ የሚውለው ውጤፍ የ አንድ መቶ አምስት በመቶ የዋጋ ጭማሪ ማሳየቱን አመልክቷል። በልዩ ልዩ የኢትዮጵያ ከተሞች ያነጋገርናቸው ነዋሪዎችም ይህንኑ የዋጋ ንረት አረጋግጠዋል። የዋሳ ከተማ ነዋሪዋ ወይዘሮ ትግስት ስጦታው ከጠየቅናቸው አንዷ ናቸው። ቆጣጠራለሁ ብሎ አሽጎ ነበር አይደል? ባሸገው ወቅት 85 ብር ነበር። እሱም ተደብቁ። ከዛ በኋላ በይፋ ወፍጮ ቤቶች በ90 በ110 እያለ ቀጠለ። አሁን መቶ አርባ ብር ያለ ብሩን አስለዋ ደሞዝ ቅ ስንነው ደሞዝ አሁን ለምሳሌ ጠቅላይ ሚኒስትሩ ከተመረጠ ጀምሮ ደሞዝ ተጨምሮ ያውቃል? ም በመንግስት ተጨምሮ ያውቃል? የዚሁ የዋሳ ከተማ ነዋሪ የሆነው የዮናታል ሀይሉ ደግሞ የእንጀራ ዋጋ የጨመረበት ፍጥነት እንዳማረረው ይናገራል። አንዳንድ ቦታ ቀዩና ምናምን ይሉ አስራ አንድ ብር ነው እንጀራው አሁን ግን ዘንድሮ አሁን በዚህ ሰዓት ማለት ነው ሀያ ብር ነው። ዊል ኮንሰልት የተባለው የኢኮኖሚ የፋይናንስ እና የኢንቨስትመንት የማማከር አገልግሎት ባለቤት እና ዋና ስራ አስኪያጅ አቶ ይርጋ ተስፋዬ በአንድ ዓመት ውስጥ የታየው ከእጥፍ በላይ ጭማሬ በሀገሪቱ ምጣኔ ሀብት ላይ ከፍተኛ ችግር ይፈጥራል ይላሉ። አንድ ሀውስሆልድ እውቀቱንና ጉልበቱን ሸጦ ገንዘብ የሚያገኝ እና ከገበያ ላይ ፍጆታ ነገስቶ ገዝቶ የሚጠቀም ቤት ማለት ከሚያገኘው ገቢ ውስጥ ከተወሰነ ፐርሰንት በላይ ለመሠረታዊ የፍጆታ እቃዎች መግዣ የሚያውል ከሆነ አብዛኛውን ገቢያችንን ለቤት ኪራይና፣ ለምግብ፣ ለልብስ፣ ለመድኃኒት መግዣ ብቻ የምናደርገው ከሆነ ገንዘብ ቆጥበን ኢንቨስት አድርገን የሀገር ኢኮኖሚ ለማሳደግ ያለን ተስፋ ይቀንሳል። አሁን ያለነው ወደዛ አካባቢ ነው ብዬ አስባለሁ። ምክንያቱም አብዛኛው ሰው ገንዘብ ተርፎት ሴባ ያደርግ። በሌላ መልኩ ደግሞ ስታየው ባንኮቹ ዓመታዊ የቁጠባ መጠናት ጨመረ ነው ብለው ሪፖርት ያወጣሉ። ያ ገንዘብ ከየት ነው የሚመጣው ብለች ስታስብ፣ ወደ ኢኮኖሚው የሚገባው የገንዘብ መጠን በከፍተኛ መልኩ እየጨመረ ሊሆን ይችላል ብለን ልናስብ እንችላለን። ያ ደግሞ ኢኮኖሚው ላይ የሚያመጣው አሉታዊ ተጽዕኖ ከፍተኛ ነ በግብርና ብቴጂ አማራና ኦሮሚያ ናቸው ትልቁን የሀገር ምርት የሚያ- አሁን ያለው በሁለቱ ክልሎች ያለው የሰላም እጦት ያለመረጋጋት ችግር ማምረቱንም የምርት እንቅስቃሴ ወይም ዲስትሪቢሽን የምንለውንም ነገር ነው የሚጎዳው። ኦቨርል የኢትዮጵያ ኢኮኖሚ ውስጥ አሁን ባለነው ሁኔታ የሚታየውም ይሄ ነው። በመላ ሀገሪቱ በመሰረታዊ ሸቀጦች ላይ ያጋጠመው የዋጋ ንረት በተለይ በኦሮሚያና በአማራ ክልሎች የቀጠለው ግጭት በግብርና ምርታማነት ላይ ያሳደረውን አሉታዊ ጫና እንደሚያሳይ ዩኤንኦቻ ይፋ ያደረገው መረጃ አመልክቷል። ይህ ደግሞ በርካታ ኢትዮጵያውያንን ለመሰረታዊ የፍጆታ አቅርቦቶች ተደራሽ እንዳይሆኑ ማድረጉን አስረድቷል። ጥናቱ አንድ ኢትዮጵያዊ ቤተሰብ ለምግብና ለመሳሰሉ ጉዳዮች በወር የሚያስፈልገው ወጪ እንደ አውሮፓውያን አቆጣጠር በ2023 በ11 በመቶ ጨምሯል። ለአሜሪካ ድምፅ አስቴር ምስጋናው። በተመሳሳይ በኦሮሚያ እና በአማራ ክልል የቀጠለው ግጭት በትምህርት ላይ ያስከተለውን ተጽዕኖ እንቃኛለን። ተማሪ አዲሱ አበበ በሰሜን ወሎ ዞን ከራያ ቆቦ ወረዳ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው ተኩለሽ ከተማ የሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። ትምህርት ቤታቸው በጦርነት በመውደሙ የክፍል ፈተና የሚፈተኑት በጥቁር ሰሌዳ ላይ እየተጻፈ እንደሆነ አዲሱ ይናገራል። አዲሱ የሚማሩበት የተኩለሽ ትምህርት ቤት ቀድሞ በህወሀትና በፌዴራል መንግስቱ አሁን ደግሞ በፋኖ ታጣቂና በመንግስት መካከል በሚደረገው ግጭት የተነሳ ይዞታው ከጊዜ ወደ ጊዜ እየተዳከመ እንደመጣ መምህራኑ ያስረዳሉ። ተማሪ አዲሱም ያለው ሁኔታ ተስፋ አስቆራጭ ነው ይላል። Hayır, materyal kaç eder? Kimler ሌላው የተኩለሽ ሁለተኛ ደረጃ ትምህርት ቤት አስራ ሁለተኛ ክፍል ተማሪ ሆነው ግርማ የመልቀቂያ ብሔራዊ ፈተናን ለመውሰድ የሚያበቃ የትምህርት ግብአትም ሆነ ሰላማዊ የመማር ማስተማር ሂደት አለመኖሩን ይገልጻል። በተለይም በትምህርት ሰዓት የሚያንዣብቡት ድሮኖች የተማሪውን መንፈስ ከሚያውኩ ዋና ዋና ነገሮች ተጠቃሾቹ እንደሆኑ ያስረዳል። ሆማ እዚህ በኛ ላይ በጣም ችግር አይወስድን። አሁን ትምህርት ቤት ራሱ የቀረበበት ሰዓት አለ። ያው የትምህርት ፍላጎታችን ይቀንሳል። በዚያ አካባቢ ጫና አለን። ሚራስ ከሄዱ ከትግራይ ክልል ተዋሳኝ በሆነው ና ግጭቶች የቀጠሉበት የአማራ ክልል በአስቸኳይ አዋጅ ጊዜ ስር በመሆኑ ትምህርት ቤቱ መልሶ ለማቋቋም አደጋች እንዳደረገባቸው የሚገልጹት ደግሞ የትምህርት ቤቱ ርዕሰ መምህር አቶ እሸቱ ሙላው ናቸው። ትምህርት ቤቱ በጦርነቱ በነበረበት ሰዓት ላቦራቶሪዎቹ፣ ላይብራሪዎቹ፣ የአይሲቲ ሪሶርስ ማዕከሎቹ በሙሉ ተዘርፈዋል፣ ወድመዋል። መቀመጫ ብቻ ነው ያለው። ተማሪው ሁለት ሺ አስራ አምስት ላይ የተማሩ ተማሪዎች የሀገር አቀፍ የአስራ ሁለተኛ ክፍል ዩኒቨርሲቲ መግቢያ ፈተና ተፈትነዋል። ያው ዞሮ ምንም በሌለበት ላይ በመማራቸው ያመጡት ውጤት እጅግ በጣም ዝቅተኛ ነው። ያው የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርገዋል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለው ሁኔታ ራሱ ትምህርት ይጀምረናል። ኦልሞስት መጽሀፍ የላቸውም፣ ግባት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉ። ትምህርቱ እንዲህ እያለ እየተቆራረጠ ያለበት ሁኔታ ነው ያለው ተማሪዎች ተረጋግተው እየተማረ አይደለም። የጦርነት ቀጠና አካባቢ ስለሆነ ተማሪዎች ለትምህርቱ ሳይሆን ስንሸከፍ ሕይወታችን እናጣለን ሌላ ቦታ ላይ እንዲህ አይነት ነገር ተከስቷልና እኛም እንዲህ እንሆናለን የሚል ከመምህራኖቹም ጨምሮ እየተጨነቁ ነው የሚያስተምሩ። በተመሳሳይ በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ዞብል ከተማ የዞብል ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ግርማ ሞገስ ውዱ ቀድሞ በነበረው ግጭት ትምህርት ቤታቸው መውደሙን ገልጸዋል። በትምህርት ቤቱ በአሁኑ ሰዓት በትምህርት ገበታቸው የቀጠሉት ሁለት መቶዎቹ ብቻ ናቸው ብለዋል። ትምህርት ቤቱ በጣም ጉዳት ላይ ነው። ይጀምር በሰሜኑ ጦርነትም ብዙ ውድመት ደርሶበታል። ለመማር ማስተማር የሚጠቅሙ ብዙ ማቴሪያሎች ወድመዋል። ከጦርነቱ ማግስት ያው እንግዲህ ተነስቶ ዝም ብሎ አሁን ተማሪና መምህር መገናኘት ነው እንጂ ሌላው ነገር ያው እንደወደመ ነው። ምንም ነገር የለውም። እዛው አካባቢ መጀመሪያ ፋኖቹ ነበሩ። እነሱ እያሉ ነው አስፈቅደን፣ እኛ ከእናንተ ጋር ግንኙነት የለና ኃላፊነቱን አንወስድም፣ ግን ገብተን እናስተምራለን ካላችሁ መጀመር ትችላላችሁ አሉና እነሱ እያሉ ነበር የጀመር ነው ያው አሁንም። በኋላ መከላከያ ገባ። ፊት ደህና ነበር እነሱ እያሉ ማለት ነው። መከላከያው ከገባ በኋላ ግን እዛው አካባቢ ነው ስለሚተኩሱ በመማር ማስተማሩ ዙሪያ ላይ በጣም ከባድ ችግር አለ። ከባድ መሳሪያ ይተኮሳል። ምን ይባላል፣ በዛ መካከል ተማሪው፣ ማህበረሰቡ፣ መምህራኑም ተረጋግቶ የመስራት ችግር ውስጥ ነበሩ። አሁን እንግዲህ ያው ዞሮ ዞሮ ተማሪው በበፊቱ አሁን ጤናማ ስለበነበረበት ሰዓት ታውክለች ወደ ከስምንት መቶ በላይ ነበር የሚያስተናግደው ከሰሜኑ ጦርነት ማግስት ወደ አራት መቶ ተማሪ ነበሩና አሁን ደግሞ በአሁኑ ግርግር ወደ ሁለት መቶ ሁለት አካባቢ ናቸው ያሉ ተማሪዎች። ስፔሻሊ አስራ ሁለተኛ ክፍል የሚፈተኑት አሁን በዚሁ ግርግር ምክንያት yo le un de matar, es que de la eso. በቃ ኖርማል ትምህርት ተካሄደ ማለት አይቻልም። አጠቃላይ በተያያዘ ባለፉት አራት ዓመታት በአስከፊ ግጭት ውስጥ የሚገኘው ሌላው አካባቢ ደግሞ የኦሮሚያ ክልል ነው። በክልሉ በኦሮሞ ነጻነት ሰራዊትና በፌዴራል መንግስት አንዳንዴም በፋኖ ታጣቂና በጉምዝ ነጻ አውጪ ሰራዊት መካከል የተለያዩ ግጭቶች ሲካሄዱ ቆይተዋል። በሆሮ ጉድሩ ወለጋ ዞን ነዋሪ ሆኑትና ለደህንነታቸው ሲባል ማንነታቸው እንዳይገለጽ የጠየቁት መምህርና ወላጅ በሰላም እጦቱ የተነሳ ትምህርት ቤቶች መዘጋታቸውን ተናግረዋል። በተጨማሪም የአካባቢው ነዋሪዎች እና ተማሪዎቻቸው በረሀብ እየተጎዱ እንደሆነም ለአሜሪካ ድምጽ ገልጸዋል። ለትምህርት ጋር ተያይዞ አብዛኛው ሰዎች ቀበሌያቸው ላይ የሚማሩ ተማሪዎች አሁን የሚማሩበት እድል ተዘግተባቸዋል። ምክንያቱም ደግሞ እንደ ልቡ መጽሐፉ ላይ እንደ ልቡ ትምህርት ቤትም ሆነ ማግኘት አይቻልም። ምክንያቱም ደግሞ ትምህርት እንደ ልብ አለ ብለን ማውራት ይስናል። ሌላው ደግሞ ትምህርት ቤቱም አዝኛ ተቃጥሏል፣ በቆርቆሮ ነቅሎ ወስዶታል። ስለሆነ አይማሩም። ወረዳ ላይ ያሉት የተፈራቀሉት ደግሞ በረሀብ ችግር ወደ ትምህርት ለመሄድ ደብተር መግዛት አግባቸው ትምህርቱ አቋርጧል ማለት ነው። የአሜሪካ ድምፅ ግጭቶች ባሉባቸው አካባቢዎች የትምህርት ተደራሽነትን ማረጋገጥን የሀገር አቀፍ ፈተናዎች እየተቃረቡ እንደመሆናቸው የሚኖረውን ሂደት አስመልክቶ ከትምህርት ሚኒስቴር የኮሚኒኬሽን ቢሮ ጋር ቃለ መጠይቅ ለማድረግ ተደጋጋሚ ሙከራዎችን ሲያደርግ ቆይቷል። ሆኖም በተለያዩ ምክንያቶች እየተጓተተ እስካሁን ድረስ ሊሳካ አልቻለም። እንደተሳካልን የምናቀርብ ይሆናል። ለዚህ ዘገባ ጥንቅር ያነጋገርናቸው በአማራና በኦሮሚያ ክልሎች የሚገኙ መምህራንና ተማሪዎች በግጭት ተሳታፊ የሆኑ ኃይሎች የህዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽነዋል። በጉዳዩ ላይ የሆሮ ጉድሩ ወለጋ ዞን መምህር እንዲህ ብለዋል። እኛ እንደዚህ የመጀመሪያ የምንናገረውና የምንለው እግዚአብሔር ብቻ ወደ ሀገራችን እርቅ እንዲመለከት ብቻ ነው የምንለው። የመጀመሪያ ማለት ለማን አቤቱታ እናቀርባለን? አብዛኛው ያላረሰው፣ ያልዘራው፣ ያላጨደው ህዝባችን አራት አመት የወላው ህዝባ

የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ዩኤን ኦቻ ኢትዮጵያ ውስጥ በግጭትና በአየር ንብረት ለውጥ ሳቢያ ሰባት ነጥብ ስድስት ሚሊዮን ተማሪዎች ከትምህርት ገበታቸው ርቀው እንደሚገኙ ከአራት ወራት በፊት ባወጣው መረጃ አስታውቋል። ይህ አሀዝም ግጭቶች እስካልቆሙ ድረስ ማሻቀቡ እንደሚቀጥል ይጠበቃል። ለአሜሪካ ድምፅ ኤደን ገረመው ዋሽንግተን ዲሲ። የዩናይትድ ስቴትስ መንግስት ከሰሞኑ ቲክቶክን አግዷል። በዚህ ዙሪያ የተጠናቀረው ዘገባ ተከታዩ ነው። አጭር ቪዲዮ ማጋሪያው ማህበራዊ መድረክ ቲክቶክ እናት ኩባንያ የሆነው ባይት ዳንስ በቻይና መንግስት ቁጥጥር ስር በመሆኑ የሰበሰበውን የግል መረጃዎችን ለቻይና መንግስት ሊያስተላልፍ ይችላል የሚል ስጋት የአሜሪካ የህዝብ ተወካዮችን ሲያሳስብ ከርሟል። ቲክቶክ ከቻይናው እናት ኩባንያ ባይት ዳንስ ቁጥጥር ካልተላቀቀ ወይም በአሜሪካ በኩል ጥቅም ላይ የዋለው መተግበሪያ ለሌላ ወገን ካልተሸጠ በዩናይትድ ስቴትስ ጥቅም ላይ እንዳይውል የሚከለክል ሕግ በህዝብ ተወካዮች ምክር ቤት ትናንት ረቡዕ ጸድቋል። የሕጉን መውጣት በተመለከተ ቻይና በውጪ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዌብን በኩል በአሜሪካ ላይ ቁጣዋን ገልጻለች። በዩናይትድ ስቴትስ የተወካዮች ምክር ቤት ዛሬ የጸደቀው ህግ በዓለም አቀፍ የኢኮኖሚና የንግድ ደንብ መሰረት ፍትሐዊ ፍክክር መርህ በተመለከተ አሜሪካ በተቃራኒው መቆሟን የሚያሳይ ነው የብሔራዊ ደህንነት ጉዳይ በሚል የውጭ ሀገር ተወዳዳሪ ኩባንያዎችን የሚጨቁኑ ከሆነ ቅንነትና ፍትሐዊነት የለም ማለት ነው ጥሩ ነገሮችን ከሌሎች ለመንጠቅ የሚደረግ ሙከራ የዘራፊዎች አመክንዮ ነው ቲክቶክ ሊታገድ የመቻሉ ጉዳይ ቻይና ፌስቡክና ዩቲዩብ የመሰሉትን ከማገዷ ጋራ በምን እንደሚለይ የተጠየቁት ቃል አቀባዩ ቀጣዩ መልስ ሰጥተዋል። በቻይና ህግና ደንብ መሰረት የሚሰሩ በርካታ ማህበራዊ መድረኮችና ሌሎች አገልግሎት ሰጪዎች እንዲሰሩ ፈቅደናል። ይህ አሜሪካ ቲክቶክን ከምትመለከትበት መንገድ የተለየ ነው። የማገጣበር ጸባይንና የዘራፊዎችን አመክንዮ ነው እያየን ያለ ነው። በአሜሪካ ብቻ 170 ሚሊዮን ተጠቃሚዎች ያሉት አጭር ቪዲዮ የማጋሪያው መድረክ የሚሰበስባቸው የግለሰቦች መረጃን ደህንነት በተመለከተ ለዓመታት ሲያሳስባቸው የነበሩ የአሜሪካ ህግ አውጪዎች ከቻይናው እናት ኩባንያ ባይት ዳንስ እንዲላቀቅ ጠይቀዋል። የሪፐብሊካን ፓርቲ አባሏ ካቲ ማክሮሚስ ሮጀርስ፣ ተቀናቃኞቻችን ነጻነታችንን መሳሪያ ማድረግ እንደማይችሉ ዛሬ ግልጽ መልእክት አስተላልፈናል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባዩ ዋንግ ዌብን ቲክቶክ የአሜሪካንን ብሔራዊ ደህንነት አደጋ ላይ ስለመጣሉ ምንም ማስረጃ የለም ባይ ናቸው። ቲክቶክ የአሜሪካ ብሔራዊ ደህንነትን አደጋ ላይ ስለመጣሉ እስካሁን የተገኘ ማስረጃ የለም። ነገር ግን ቲክቶክን ማዋከብ አልቆመም። በርካታ ሌሎች ሕግ አውጪዎችና የሲቪል መብት ቡድኖች አንድን መተግበሪያ ነጥሎ ማገድ ፍትሐዊ ካለመሆኑ በተጨማሪ የአሜሪካውያንን የመናገር መብት የሚገድብ ነው ባይ ናቸው። በመሆኑም ቲክቶክን አስመልክቶ የወጣው ሕግ የግል መረጃ በሚስጥር መጠበቅን እና የግል ነጻነትን በተመለከተ የሚደረገው ክርክር እንደ አዲስ እንዲከፍት አድርጓል። እንደ ኮል ቶማስ ላሉ አሜሪካውያን ግን ኑሮ በከበደበት ወቅት ዋናው ትኩረት አንድ መተግበሪያ ላይ መሆኑን አስገርሟቸዋል። አሜሪካውያንን የሚያሳስቡ ተመልካቾቻችን፣ ለምሽቱ የያዝናቸው መሰናዶች እዚህ ላይ ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት እንገናኝ ተናስጥል